የአስቸኳይ ጊዜ አዋጁ እንዲነሳ የኢትዮጵያ ሚኒስትሮች ምክር ቤት ለፓርላማው ሀሳብ ማቅረቡን ዩናይትድ ስቴትስ እንደምታደንቅ አስታውቃለች። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ኔድ ፕራይስ ዛሬ በሰጡት ጋዜጣዊ መግለጫ ላይ አፋር ውስጥ ያለው ውጊያ አገራቸውን በጣም እንደሚያሳስብም ገልጠዋል። ከጋዜጣዊ መግለጫው የተጠናቀረውን አጭር ዘገባ ጽዮን ግርማ እንዲት አቀርበዋለች። ህወሓት ሰሞኑን አፋር ውስጥ የመንግስት ወገን ባላቸው ኃይሎች ላይ ጥቃት መክፈቱን ማሳወቁንና እርዳታ መቀሌ እንዲገባ መደረጉን አስመልክቶ እንዲሁም ዩናይትድ ስቴትስ በያዘችው ዲፕሎማሲያዊ ጥረቶችና በሌሎችም ጉዳዮች ላይ ማብራሪያ እንዲሰጡ ከጋዜጠኛ ለቀረበላቸው ጥያቄ ምላሽ የሰጡት የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ኔድ ፕራይስ የጸብ ሁኔታዎች ሁሉ በአፋጣኝ እንዲቆሙ፣ በሰብአዊ መብቶች ጥሰቶች ክሶች ላይ ግልጽ ምርመራዎች እንዲካሄዱ፣ ያልተገደበ የሰብዓዊ እርዳታ አቅርቦት እንዲኖርና ኢትዮጵያ ውስጥ ባሉ ግጭቶች ላይ በድርድር መፍትሄ ላይ እንዲደረስ መንግስታቸው ሲጎተጉት መቆየቱን አስታውሰዋል። ፕራይስ በማከል ዩናይትድ ስቴትስ ይህንን የምታደርገው በአካባቢው ላይ በሰው ላይና በሚያደርሰው ጉዳት ምክንያት ብቻ ሳይሆን ለመላ የአፍሪካ ቀንድ የሰላም የጸጥታና ደህንነትም ስጋትም ጭምር በመሆኑ ነው ብለዋል። አፋር ውስጥ ያገረሸውን ውጊያ በተመለከተ የሚወጡ ዘገባዎችም እጅግ አሳሳቢ መሆናቸውን ራይስ ጠቁመው እጅግ አስፈላጊ የሆነ እርዳታ አቅርቦትን ማስተጓጉል ጭምር የሚያስከትሉትን የማጥቃት እንቅስቃሴዎች ሁሉም ወገኖች በአፋጣኝ እንዲያቆሙ ዩናይትድ ስቴትስ በድጋሚ እንደምታሳስብ ተናግረዋል። ሀገር አቀፉን የአስቸኳይ ጊዜ አዋጅ ለማቋረጥ የሚኒስትሮች ምክር ቤት ጥር 18 የደረሰበትን ውሳኔ ሀገራቸው እንደምታደንቅና የሕዝብ ተወካዮች ምክር ቤቱም በአፋጣኝ እንደሚያጸድቀው ያላትንም ተስፋ ገልጸው በአስቸኳይ ጊዜ አዋጁ የተያዙ ሰዎች ሁሉም እንዲለቀቁ ጥሪ እንደምታደርግ አመልክተዋል። ለበለጸገችና ዲሞክራሲያዊት ኢትዮጵያ የጋራ ራዕይን በሚያራምድ ሁሉን አቀፍ ብሔራዊ ውይይት ውስጥም ሁሉም ፓርቲዎች እንዲሳተፉ እናበረታታለን ብለዋል ኔድ ፕራይስ። እነዚህ ውይይቶችም ለአጠቃላይና ግልጽ የፍትህ አሰራሮች ቁርጠኛነትን እንዲያካትቱም አሳስበዋል። ባለፉት ጥቂት ቀናት የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ዶሊ ፊና የአፍሪካ ቀንድ ልዩ ልኡክ ዴቪድ ሳተርፊልድ ከጠቅላይ ሚኒስትር አብይ አህመድና ከሌሎች የመንግስቱ ባለስልጣናት ጋር ፍሬያማ ያሏቸውን ውይይቶች ማድረጋቸውንና ዩናይትድ ስቴትስ ለኢትዮጵያ አንድነት፣ ሉዓላዊነትና የግዛት ጥብቅነት ያላትን ቁርጠኛ አቋምም ረዳት ሚኒስትሯና ልዩ ልዑኩ ለኢትዮጵያውያን ባለስልጣናት የገለጹላቸው መሆኑን ቃል አቀባዩ ገልጸዋል። የአሜሪካውያኑ ከፍተኛ ባለስልጣናት የኢትዮጵያ ጉዞ ፕሬዝዳንት ባይደንና ጠቅላይ ሚኒስትር አብይ አህመድ ያደረጉትን ገንቢ ያሉትን የስልክ ንግግር የተከተለ መሆኑንም ራይስ አስታውሰው Again, ending hostilities, negotiating a ceasefire, releasing የኢትዮጵያ ባለስልጣናት አሁን ተከፍቷል ብለን የምናምነውን የሰላም እድል ፀብን በማስወገድ ተኩስ ለማቆም በመደራደር እስረኞችን ሁሉ በመልቀቅ እርዳታ ባልተስተጓጎለ ሁኔታ መድረስ እንዲችል አቅርቦቱን እንደገና በማስጀመር ሁሉንም ፓርቲዎች ያካተተ ብሔራዊ ውይይት በማካሄድ አጋጣሚውን እንዲጠቀሙ ለማበረታታት አውለውታል ብለዋል። በመሰረቱ አሉ የውጭ ጉዳዩ ቃል አቀባይ ኔድ ፕራይስ፣ በማጠቃለያቸው ይህ ግጭት የፈጠረውን የተስፋፋ እንግልትና የሰብአዊ መብቶች ረገጣዎችን ለማስቆም እጅግ ተመራጩ መንገድ ይሄ ነው ብለን እናምናለን። ለዚህም ነው በተጠናከረ ዲፕሎማሲ የምንገፋው። ለዚህም ነው ለዚህ መንገድ ተቀባይነት የምንሟገተው ብለዋል ፕራይስ።